በሆሮ ጉዱሩ ወለጋ ሻምቡ ከተማ በጠቅላይ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለው ከእስር መለቀቋ ተዘግቧል። በተያያዘ ዜና ባለፈው ማክሰኞ ለጥያቄ ከተወሰደ ጥቂት ቆይቷ በኋላ መለቀቋ በጊዜው የተዘገበው የጫልቱ ወንድም ሰኝ ታከለ ግን ዛሬ አመሻሹ ላይ ታስሯል። በምዕራብ ወለጋ ዞንና አካባቢው ሰሞኑን ተከስቶ ከነበረው ያለመረጋጋት ችግር ጋር በተያዘ የተጠረጠሩ ሰዎች በቁጥጥር ስር እየዋሉ መሆናቸውን የዞኑ አስተዳዳሪ ለአሜሪካ ድምፅ ተናግረዋል። የሆሮ ጉድሩና ምስራቅ ወለጋ ዞን አመራሮችን ለማግኘት ያደረገው ጥረት ለጊዜው ያለመሳካቱን ጠቅሶ ናኮር መልካ ከነቀምቴ ያጠናቀረው ዘገባ ዝርዝሩን ይዟል። በሆሮ ጉድሮ ወለጋ ሻምቡ ከተማ በዞኑ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለ መፈታቷን ለአሜሪካ ድምፅ ተናግራለች። ጫልቱ ከእስር የተፈታችው ትናንትና ከቀኑ አስራ አንድ ሰዓት ተኩል ላይ መሆኑንም ተናግራለች። ሌሎች ከእርሷ ጋር ታስረው የነበሩ ግለሰቦች እስካሁን እንዳልተፈቱ ገልጻ፣ ሌሎች ዘጠኝ ሰዎችም ሰቀላ ከሚባል ከተማ ተይዘው በመምጣት ትናንት በሻምቡ መታሰራቸውን ገልጻለች። ለምን እንደታሰረችም ጫልቱ እንዲህ ብላለች ለአካባቢው አዲስ ሰው በመሆኔና በአሉ ዋልታ ነበር የታሰርኩት። አሁን ደግሞ ተለቅቅ ያለ ጫልቱ ብትፈታም የጫልቱ ወንድም ሰኝ ታከለ ዛሬ አመሻሹን በማዘዣ ማዕከሉ ቁጥጥር ስር መዋሉን ጫልቱ ተናግራለች። በነቀምቴ ከተማም ማዘዣ ማዕከሉ ሰዎችን በቁጥጥር ስር መዋሉን ቀጥሏል ሲሉ ገለታ እያ ነው የተባሉ የከተማው ነዋሪ ለቪኦኤ ተናግረዋል። በግል ስራቸው የሚተዳደሩ አቶ ደገፈ በየነ ከትናንት በስቲያ ቁጥጥር ስር መዋላቸውን እና አቶ አበበ ማሞ የሚባሉ የአገር ሽማግሌ ትናንትና መያዛቸውን ገልጸዋል። ባለፈው ሳምንት የታሰሩ በርካታ ግ ግለሰቦችም እንዳልተለቀቁና ወደ ሌላ ቦታ እንዲዘዋወሩ መደረጋቸውን ተናግረዋል። በተመሳሳይ ዜና በጊምቢ ከተማም ሰዎችን ማሰር እንደቀጠለ ነው ሲሉ የከተማው ነዋሪ አቶ ጋሪ ቀልቤሳ ተናግረዋል። ከታሰሩ ሰዎች መካከል የምዕራብ ወለጋ ዞን አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ተፈኒ መኮንን፣ የጤና ጽህፈት ቤት ኃላፊ አቶ ፍቅሩ፣ የከተማው ውሃ አገልግሎት ስራ አስኪያጅ አቶ ጉዲና ኮሉ እና ሌሎችም ሁለት የመንግስት ሰራተኞች ትናንትናና ዛሬ መታሰራቸውን አቶ ጋሪ ተናግረዋል። በየቀኑ ሰዎች እየተያዙ ነው። ትናንት ሁለት ሰዎች ተይዘዋል። ለምሳሌ የሴናን ግሮሰሪ ባለቤት አቶ ንጋቱ ብራቱን መኖሪያ ቤት ከፈተሹ በኋላ ይዘዋል። ደራርቱ ብራቱም ተይዛለች። ዛሬ ደግሞ ከነጋዴዎች መካከል አቶ ሞሲሳ ሊሙ፣ የመብራት ኃይል ሰራተኛው አቶ እሳያስ ሙሉጌታ፣ ፈቃዱ ቢረሳና ምልኬሳ ቤኛ የሚባሉ ልብስ ሰፊዎችም በማዘጃ ማዕከሉ ተይዘዋል። አባገዳ ግርማ የተባሉ ግለሰብን ጨምሮ ባለፈው ሳምንት የታሰሩ በርከት ያሉ ሰዎችም እስካሁን አለመለቀቃቸውን አቶ ጋሪ ገልጸዋል። ሰዎቹ እየታሰሩ ያሉት ለኦነግ ድጋፍ ታደርጋላችሁ ተብለው ተጠርጥረው ሳይሆን እንዳልቀረም አቶ ጋሪ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ገመቺስ ተመዝገን ሰዎች ለምን እየታሰሩ እንዳለ ገልጸውልኛል። ለምን ይመስላል፣ ሰዎች በዚህ ጊዜ በጥርጣሬ ሊያዙ ይችላሉ በጥቆማ ሊያያዙ ይችላሉ። ነገር ግን ምርመራ ተካሄዶባቸው ንጹሕ ከሆኑ ይለቀቃሉ፣ ጥፋተኛ ከሆኑ ደግሞ በሕግ የሚጠየቁ ይሆናል። የሆሮ ጉድሩ ወለጋ እና የምስራቅ ወለጋ ዞን አስተዳዳሪዎችን ለማግኘት ያደረግኩት ጥረት አልተሳካም። ባለፈው ሳምንት ግን የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ጋር ባደረግኩት ቃለ መጠይቅ ግለሰቦች በሕብረተሰቡ ጥቆማ ቁጥጥር ስር እየዋሉ እንደሚገኙና አስፈላጊው ማጣራት ከተደረገ በኋላ የተጠረጠሩበትን ወንጀል ያልፈጸሙ ይለቀቃሉ፣ የፈጸሙ ደግሞ በሕግ የሚጠየቁ ይሆናል ብለው መልሰው ነበር። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።